በጎንደር ከተማ ከሐምሌ አራት ጀምሮ በመንግሥት ኃይሎች እና በሕዝቡ መካከል በተፈጠረ ግጭት ሕይወት መጥፋቱ፣ ንብረት መቃጠሉን ስንዘግብ ቆይተናል። ነዋሪዎች የሚያነሷቸውን ጥያቄዎች ይዛ ጽዮን ግርማ የአማራ ብሔራዊ ክልላዊ መንግሥት ኮሚኒኬሽንስ ጽሕፈት ቤት ኃላፊ አቶ ንጉሡ ጥላሁንን አነጋግራለች። ወደ ጽዮን ግርማ ዘገባ እንዝለቅ። ሐምሌ አራት ቀን ሌሊት በጎንደር ከተማ ከተቀሰቀሰው ቀውስ ጋር በተያያዘ ሰሞኑን ዘገባ ስናቀርብ መቆየታችን ይታወሳል። እስካሁን ስናቀርበው በነበረው ዘገባ መሰረት ካነጋገርናቸው ሰዎችና ስንጠቅሰው ከነበረው የመንግስት ባለስልጣናት ለመረዳት እንደተቻለው በቀውሱ ሕይወት ጠፍቷል፣ ንብረት ተቃጥሏል፣ ሰዎች ታስረዋል። በትናንትናው እለት ሁኔታውን እንዲነግሩን ከጠየቅናቸው ነዋሪዎች ውስጥ አቶ ዋሲሁን አንበሴ አንዱ ነበሩ። ሰው እየታፈለብን ነው

ስላስ ዜጋችን እያመሳሰል መጽፋት አለብን ወስነናል። አዲስ አበባ የሚገኙትና የወልቃይ ተወላጅ መሆናቸውን የገለጹት አቶ ሀይሉ ገሰሰ በበኩላቸው ሰዎች እየታሰሩ መሆኑን እስሩም አዲስ አበባ ላይ መቀጠሉን ገልጸውልን ነበር። እዚህ አዲስ አበባም ደግሞ አሁን ተጀምረዋል። አሁን በተለያዩ አካባቢዎች የወልቃይ ተወላጆች የሆኑ ትንሽ የተማሩ ስራ ቦታ የገቡ ሰዎችም እየተፈለገ እነዚህ ምን ሲሰሩ ነበር የትን ያሉት እየተባለ አንድ ሁለት ሶስት እየተባለ እንግዲህ ትናንትና ወደ ሶስት አካባቢ ተወስደዋል። የተወሰነ አሰሳ እየተደረገ ነው። እኔ አንድ ትልቅ አባባል አለ የሚባለው የማናውቀውን እንድናምናችሁ የምናውቀውን አትካዱን የሚባል ነገር ነበር። አሁን ደግሞ በቃ የምናውቀውን እየካዱን፣ በቃ ጥያቄውን ሙሉ በሙሉ ለማግበስበስ ለማስቀረት የማድረግ ስራ ነው እየሰሩት ያለውና እኔ እውነቱ ለመናገር ያህል በጣም አዝኛለሁ፣ በጣም አዝኛለሁ። ከማደርገው ነገር በላይ ሆኗል። እንግዲህ ማንነት የጠየቀ ሰው በህገ መንግስት የተፈቀደለት እንጎ አንቀጽ ጠቅሶ እየጠየቀ ያለው ሰው እንደዚህ ማድረግ እኔ እንጃ። ለመንግስት አሁን ትምህርት ይሆነዋል ብዬ አላስብም። ስለዚህ እኔ ኖርማሊ፣ አሁን በቃ የምፈልገው ከዚህ በኋላ ዲሞክራሲያዊ ምን ብለው የሚናገሩትን ነገር ይተውትና አስቀርተው፣ በቃ አንባገነን በሆነ ደረጃ በቃ ይቀጥል፣ ችግር የለው ወይም ደግሞ ስርዓቱ እንደዚህ ብለው ካልቀየሩ ህገ መንግስትን እየተቀነጠው ደግሞ ለስም ከሆነ ምን ያደርግላለኛ? ቀደም ሲል ባቀረብነው ዘገባ ይነሱ የነበሩትና እነዚህንም አስተያየቶች ጨምሬ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑት አቶ ንጉሱ ጥላሁን ጋር ደውዬ ነበር። አቶ ንጉሱ ከአንድ ቀን በፊት ስልካቸው እየተነሳ በመዘጋቱ ልናገኛቸው ሳንችል ቀርተናል የሚለው ዘገባ እርሳቸው እያነሱ እንደዘጉት ዘጉት አይነት መልእክት ለአድማጭ እንደሚሰጥ በመግለጽ የኔትወርክ ችግር ካልሆነ እርሳቸው ያንን እንዳላደረጉ አስረድተዋል። በእኔ በኩልም የጋዜጠኝነት ስነ ምግባር የሚጠይቀውም ሆነ የድርጅታችን ህግ የሚያዘው የሆነውም በቀጥታ ለአድማጭ ማስተላለፍ መሆኑን ጠቅሼ ስልካቸውን በተደጋጋሚ መደወሌን፣ የሚሰጠው መልእክትም ስልኩ ጠርቶ ዝግት የማድረግ ምልክት መሆኑን ገልጬላቸዋለሁ። በዚህ ተስማምተን ይህም ለአድማጭ እንዲገለጽ ጠይቀው ቀጣዩን ቃለ ምልልስ አካሂደናል። ቃለ ምልሱን ያካሄድ ነው በትናንትና ሁለት ሲሆን በጎንደር ሰሞኑን የተፈጠረውን ሁኔታ እንዲያብራሩ ለጠየኳቸው ጥያቄ ምላሽ በመስጠት ይጀምራሉ። የተለያዩ ሚዲያዎች ሲስም እንደነበረው እናንተም እንደዘገባችሁት የብሔራዊ ስቱ የፀረ ሽብር ኃይል እና ፖሊስ በወንጀል ፈልጋቸዋለሁ የተጠረጠሩ ወገኖች አሉ። እነሱን ይፈልጋለሁ ብሎ ለፍርድ ቤት የመያዣ ትዕዛዝ ይዞ ሙከራ ባደረግበት ሰዓት በተፈጠረ ግጭት ያው ሰው ሕይወትም ጠፍቷል፣ ንብረትም ወድመዋል ማለት ነው። እንግዲህ በመንግስት በኩል ይሄ እንደሆነ እርስም እንደጠቀሱት ሲገለጽ ቆይቷል። ነገር ግን እኛ ያነጋገርናቸው ሰዎች የወልቃይት የአማራ ሕዝብ የማንነት ጥያቄ ያነሱ የኮሚቴ አባላት ይሄንን ህገ መንግስታዊ መብታቸው የሚፈቅድላቸውን ጥያቄ በማንሳታቸው ምክንያት እንደውም የአማራ ክልል ራሱ ሳያውቀው በድብቅ የገቡ ሰዎች ናቸው ሊያስሩ በሞከሩት ነው ነው የሚሉት። እርሶ እያሉኝ ያሉት ደግሞ የአማራ ክልል አስቀድሞ ያውቀዋል ነው። ምንድነው በያው በፌደራል ደረጃ የቅድም እንደገለጽኩልሽ ነው። በኛ በኩል አሁን ባለን መረጃ እነዚህ ወገኖች በኮሚቴ ይንቀሳቀሳሉ አይንቀሳቀሱም የሚለው ሳይሆን ግለሰቦች ቃቴ ማንነት ጥያቄ የማ እንደ ኮሚቴ ይንቀሳቀሳሉ፣ ሊንቀሳቀሱም ይችላሉ የማይንቀሳቀሱም ይኖራሉ። ይሄንን በዝርዝር እነማን ናቸው በዛ ኮሚቴ ውስጥ ያሉት እነማን ይንቀሳቀሳሉ፣ እነማን ይንቀሳቀሱም የሚለው ዝርዝር መረጃ የለንም። ነገር ግን እንዳልሽው የኮሚቴ አባላትም የተለያዩ የኮሚቴ አባላት የሚሉትም ነገሩ ሰልጠላል አሁን ዋነኛ በግጭቱ የተነሳባቸውም የተነሳባቸው ግለሰብ የኮሚቴ አባል እንደሆኑ ሰምተናል። የሆነ ሆኖ ዋነኛ መነሻው የኮሚቴ አባል መሆን አለመሆን ሳይሆን በፌዴራል መንግስቱ፣ የተገለጠውና እኛም የተረዳ ነው፣ በወንጀል የተጠረጠሩ ወገኖች አሉ። የፌደራል መንግስቱ የፀረ ሽብር ግብረ ኃይል መረጃ አለኝ ይህንን መረጃ ይዤ እነዚህ ወገኖች በህግ የሚፈለጉ መሆኑን መረጃ አለኝ። በመሆኑም በፍርድ ቤት ትዕዛዝ አውጥቼ ከእነሱ ጋራ በህግ ጉዳይ እነጋገራለሁ። ማንም ዜጋ ከህግ በለበታች ነው እና ብሎ ወደ አካባቢው በተንቀሳቀሰበት የተፈጠረ ግጭት መሆኑን ነው የምናውቀው። እናም የኮሚቴ አባል ናቸው አይደሉም፣ በትክክል ሁሉም የኮሚቴ አባል ያልሆኑ አሉበት የሉበትም የሚለውስ በዝርዝር እዛ ላይ ዝርዝር መረጃ ስለሌለን መረጃ መስጠት አንችልም። በተፈጠረው ግጭት የታሰሩ ሰዎች አሉ? ምን ያህል ሰው ሞተ? እንደዚሁም ደግሞ የደረሰው ጉዳት ምን ይመስላል የሚለውን ይግለጹልኝ። በተፈጠረው ግጭት የከ በአካባቢው ተኩስ በተነሳበት ወቅት ከፖሊስም ከአካባቢው ሰዎችም ሕይወት ጠፍቷል፣ ቆስለዋል። እናም በርካታ ቤቶችም እንደዚሁ በችግሩ ምክንያት ብቻ ሳይሆን እግረ መንገዱንም እንደዚሁ ግርግር በሚነሳበት ጊዜ እና ንብረት መዝረፍ ሲባሉ ግርግር ለምን ያመቻል እንደሚባለው እነዚህ ችግሮች ተከስተዋል። አሁን በእኛ ክልል ሁኔታ የተከሰቱት ችግሮች በጎንደርም በነገራችን ላይ ትናንትና ውለትም በደባርቅም እንደዚሁ ችግሮች ተከስተዋል። ግርግር ተከስቷል። በዚህም ምክንያት የቤትና የመኪና መቃጠል እንደዚህ ችግሮች ገጥመዋል። እነዚህ ጉዳዮች በአጠቃላይ ምን ያህል ንብረት አውድመዋል፣ ምን ያህል አጥፍተዋል የሚለውንና የጉዳቱ መት ምንድን ነው የሚለውን እንደ ክልል አሁን ዋነኛ የተያያዝነው ስራ በነቡ ጋር ነገሮች በሙሉ ወደ ነበሩ ይመለሱ የማድረግ መጀመሪያ ህግና ስርዓትን የማስከበር እንቅስቃሴ ውስጥ ነው ያለ። ነው ጎንደር ከተማም በዚሁ ነው የተጠመደው። ለባርቅም እንደዚሁ ሌሎችም አካባቢዎች። ለባርቅ ብቻ ሳይሆን ለምሳሌ ወደ ታች አርማጭሆ መውሰድ እንችላለን። አሁን ህዝቡ ማወያየት ህዝቡ የተረጋጋ ህይወት እንዲኖር ከብጥብጥ እና ከግጭት ውድመት እና ጥፋት እንጂ ምንም ልናተርፍ እንደማንችል ወደ ኋላ መመለስ እንጂ ወደፊት ለመሄድ እንደማንችል ኢኮኖሚያዊና ማህበራዊ ቀውስ ማምጣት እንጂ እና እድገት ማምጣት እንደማንችል ከህብረተሰቡ ጋር መተማመንና ህብረተሰቡ የሰላሙ ባለቤት እንዲሆን የማድረስ ሳይ ውይይት እየተደረገ ነው። አሁን በየአካባቢው ከህዝቡ ጋር ውይይት እየተደረገ ነው። ለምሳሌ ደባርቅ ትናንት ይሄ ችግር ተከስቶ በርካታ ህዝብ በከተማው ውስጥ ወጥቶ ውይይት እያደረገ ነው። እነዚህን ችግሮች የሚፈታበትንና ችግር የፈጠሩ ወገኖችንም ያወገዘበትን መድረክ ነው የተፈጠረው። በሌሎችም አካባቢዎች እንደዚህ ነው። ስለዚህ አሁን ቁጥር እየቆጠር ይሄን ያህል ሱቅ ተዘርፏል፣ በዙ ውስጥ የነበረ ንብረት ይሄን ያህል ነው እያን አይደለም ያለ ነው እና አሁን ነገሮቹ በተነበሩበት የመመለስ ከመንግስትና የአካባቢው ህብረተሰብ ተጠምዶ ያለው ማለት ነው እና ዝርዝር መረጃ ወደፊት የምንሰ የምን ያህል ሰውስ የታሰራል? አሁን ማን ነው በቁጥጥር ስር የዋለው? የትስ ነው ያሉት የታሰሩት ሰዎች ዝርዝር? እያንዳንዱን መረጃ ያው፣ ቅድም እንዳልኩ ይሄ ጉዳይ በፌዴራል መንግስቱ የተያዘ ጉዳይ ነው። ፌዴራሉ መንግስት የተሰጠው መረጃ ነው እንደ ዋዲ የምናደርገው። እናም በእኛ በኩል እያንዳንዱን ነገር በከታ የሚሰራ ነው ማለት ነው። ስለዚህ አሁን የታሰሩትን ሰዎች ለምሳሌ በጣም ዋነኛው ጉዳይ የነበረው የኮሎኔል ደመቀ ዘውዴ ነው። ኮሎኔል ደመቀ ዘውዴን በሚመለከት ህዝቡ ወጥቶ በአደራ ወደ እናንተ ለአማራ ክልል በአደራ እንዳስቀመጧቸው ተናግረው ነበር እና አሁን የት ነው ያሉት እሳቸው? እንግዲህ አሁንም ያው በሚዲያው አንቺም እንደገለጹ ኮሎኔል ኮሎኔሉ በ አማራ ክልል ተጣጣሪ እና ጠጥታ የጸጥታ ኃይሎች ዘንድ እጃቸውን ሰጥተዋል። አሁንም በዛ ያሉት። ከዛ በዘለለ ግን ቀጥታ ምን ይሆናል ጉዳዩ እንዴት ይታያል የሚለው ይሄ የቅድም ቅድም እንዳልኩት ፍትህን የሚያስጠብቀው ስርዓትን የሚያስጠብቀው እና የፖሊስ እና የፍትህ ስርዓቱ ሰው ከተያዙበት ሁኔታ የተለየ ነገር የለም። እንግዲህ እነዚህ ሰዎች አብዛኞቹን በተለይ በእኛም ሬዲዮ ቀርበው በተደጋጋሚ የጠየቅነው ነው። ሕገ መንግስታዊ መብታችን ነው ካሉት ውስጥ ለምሳሌ ከሶስት በላይ ታሰሩ የተባሉትን ጨምሮ የኮሚቴ ሀያ ኮሚቴ አባልንን ብለው ሲገልጹ ነበር። በተለያየ ሚዲያም ሲናገሩ ነበር እና ከእነሱ ውስጥም ነው የታሰሩት። ስለዚህ እነዚህ ስለዚህ እነዚህን የኮሚቴ አባላት አይደሉም ማለት ይቻላል። ለረጅም ጊዜ ፌዴሬሽን ምክር ቤትም ድረስ ፌዴሬሽን ምክር ቤትም ድረስ ሄደው ከፌዴሬሽን ምክር ቤትም እየተነጋገሩ እንደሆነ ሲገልጹ ቆይተዋል። ማንነትን መጠየቅ መንግስታዊ መብት ነው። ይሄን ማንም ሊሰጥና ሊነሳ የሚችለው ጉዳይ አይደለም። ሰጣው የመብት መጠየቅ አለመጠየቅ አይደለም። የነሱ የኮሚቴ መሆን አለመሆን አይደለም። እንደተባለው በእነሱ በሌሎቹም ሚዲያ ጭምር፣ የእናንተ ሚዲያ ጭምር ቅድም እንደተባለው ከፌዴሬሽን ምክር ቤት ድረስ መሄዳቸውን ጥያቄ መጠየቃቸውን፣ በተለያዩ ደረጃዎች ጥያቄ ማከራቸውን እንሰማለን፣ እናውቃለን። ነገር ግን ሀምሌ አራት ለተፈጠረው ግጭት መንስኤ ነው አይደለም የሚለው ነው ዋነኛው ጉዳይ። ይሄ መንስኤ ነው አይደለም፣ መርታ አካል እና በእነሱ መካከል አስጋለጥ ልዩነት አለ። ይሄን ብይን ሰው ደግሞ ህግ ነው ይሄ። ስለዚህ በዚህ ጉዳይ ላይ በህግ ጥላ ስር ሆነው እንነጋገራለን ነው ይሄ። ትክክል የሚሆነው እና የማይሆነው በፍርድ ቤቶች ነው የሚረጋገጠው። እና አሁን የኮሚቴ አባላት አይደሉም ብዬ ልሞግት አልችልም። ግን ደግሞ እነሱም አስተያየት ሲሰጡ የኢትዮጵያ መንግስትም የጸረ ሽብር ግብረ ኃይልም ጉዳያቸውን ሕገ መንግስታዊ መብታቸውን የሚጠይቁት ሰዎች ላይ የሽብር ታርጋን በመለጠፍ ወይም አሸባሪ በማለት እንደዚህ አይነት ድርጊት ይፈጽማል። ይሄ ደግሞ በተደጋጋሚ የኦሮሚያም ጉዳይ ላይ ወደ ኮንሶም ሌሎችም ሰዎች እንደዚህ አይነት ሕገ መንግስታዊ መብታቸውን የሚያሟላ ጥያቄ ይዘው በመጡ ቁጥር የሚመጣ ምክንያት ነው ይላሉ። ይሄ ጠቅላላ ጥያቄ ነው የሀላፊ የሚመስል የሚሰማው መንግስት እና የህግ የሚመራ አገር በህገ መንግስት የሚመራ አገር ነው ያለው። ለዜጎቹ ኃላፊነት የሚሰማው መንግስትና ህዝብ ነው ያለው። ችግር በተፈጠረ ጊዜ የህግ አግባብ ተብቆ ሰው ተጠያቂ ሊሆንበት የሚችል አገር ነው ያለው እና ስራራ እንዳለው እናም የሚጠየቅ ሰው ሁሉ በህግ አግባብ ተጠያቂ ይሆናል። በየሆነ እና ችግሮች መንግስት ለማስታገት የሚወስዳቸው እርምጃዎች ላይ የሚኖሩ ክሶች እና ወንጀላዎች በእኔ በኩል ተቀባይነት አላቸው። እንግዲህ በቪዲዮም ላይ እንደተመለከትነው ያነጋገርናቸው ሰዎች ከነ ስሜታቸውም ለእኛ እንደነገሩን በጣም በርካታ ህዝብ ጎንደር ላይ ወጥቶ አይተናል። ቪዲዮም እሱን ያሳያል እና ይሄ ሁላ ህዝብ ተቃውሞ ካለው ምክንያት አለው ማለት ነው። አደባባይ ላይ ይሄን ያህል ህዝብ ወጥቶ ከተቃወመ ስለዚህ በዚህ በዕለት ግጭት ብቻ ያን ቀን በተፈጠረው ግጭት ብቻ ይህ ሁላ ሰው አደባባይ ላይ ሊወጣ ይችላል። ሱማ ቅሬታ ባይቃወም አይወጣም። ትክክል ነው። የተቃውሞው ምንጭ ደግሞ ተገምግሞ ከህዝቡ ጋር ከራሱ ከባለቤቱ ጋር መካክሮ ሊፈታል ነው እንጂ ያልኩት ህብረተሰቡ አደባባይ ላይ የወጣው ቅሬታ ስላለው ጥያቄ ስላለው እናም ግማሹም በትክክል ተገንዝቦ ግማሹም ሳይረዳ ሊሆን ስለሚችል ዞሮ ዞሮ ቅሬታ ሳይኖረው ሊሆን አይችልም። ቅሬታ ኖሮ ነው የወጣው እንጂ ለምስጋና አይደለም የወጣው። ነገሩ በጽሞና እንዲያይ እንዲረዳ፣ እንዲግባባ መመካከር፣ መወያየት ይጠይቃል። አሁንም እየሆነ ያለው ከህዝቡ ጋር የሆነ ማለት ነው። ከያነጋገርናቸው ሰዎች ከሚያነሱት ቅሬታዎች አንዱ በአማራ ክልል እንኖራለን፣ ነገር ግን የምንለውን አንሰማም። ለምሳሌ አማራ ክልል ራሱ በአዴን በራሱን በራሱ ችሎ እያስተዳደረን አይደለም። ለጥያቄዎቻችን መልስ አናገኝም። ታፍነናል የሚሉ ነገሮችን ያነሳሉ። ይሄ እንግዲህ አንድ ክልል ራሱን የሚያስተዳድር ክልል ከሆነ እንደዚህ አይነት ነገሮች ሲነሱ መጀመሪያ ለምን አላዳመጠም? እንደዚህ አይነት ግጭት ከመፈጠሩ በፊት ለምን ውይይቱ አልተደረገም? በአዴንም ሲጀመር የታገለው ለአማራ ክልል እና ለሀገራችን ሕዝቦች ነጻነት ነው። ይሄን ክልል ለማልማት ከድህነት ለማውጣት ነው። ከኅብረተሰቡ ጋር እየታገለ ነው እያንዳንዱ ጉዳይ ላይ ከህዝቡ ጋራ እየመከረ እየዘከረ ነው እየመራ ያለው። እናም በሚፈጠሩ ችግሮች ሁሉ ቁጭ ብሎ ሲያወያየ ነው የነበረው እና አሁን እያወያየ ነው እየተወያየ ነው በባለቤትነት ችግሩን እየፈታ ነው ያልኩት አሁን የተፈጠረውን ችግር በተመለከተ እንጂ ከአሁን ቀደም በተለያዩ ጉዳዮች እኮ በዚሁ ዞን በዚሁ ከተማ ከተማ ጭምር የክልሉ ልዩ ልዩ አመራሮችን በፌዴራል ደረጃ የሚገኙ አመራሮችን በሰላም ጉዳይ ላይ ጭምር ቅርብ ጊዜም በሰላም ኮንፈረንስ ሰፊ ውይይት ነው የተደረገው እና ውይይት ይደረጋል። ስለዚህ አሁንም ይሄንን ጉዳይ ነገሮች ወደነበሩበት ከተመለሱ በኋላ ቁጭ ተብሎ ተገምግሞ ከህዝቡ ጋር ውይይት ተደርስቦ የስህተቶች ካሉ እነዚህ ስህተቶች ምቅስ ተደርገው ለወደፊት እንዳይደገሙ የሚታረሙበት በጥንካሬ የታዩ ጉዳዮች ደግሞ ለጤና ጉልበት ስራ ይሰራል እና በተለያዩ ምክንያት እነዚህ ነገሮች ሊኖሩ ይችላሉ። ያሉ ስህተቶች ደግሞ እየተገመገሙ ይሻሻላሉ፣ ይለወጣሉ ማለት ነው። መጨረሻ ላይ ኮነሬል ደመቀ ዘውዱን ለፖሊስ መምሪያ ሲያስረክቡ በውይይት ሌሎቹም የታሰሩ እስረኞች ሊፈቱ፣ በውይይት ደግሞ ነገሮች ሊፈቱ እንደሆነ ተናግረው ነበረ። ያነጋገርናቸው ሰዎች እና ያ ማይሆን ከሆነ ግን ወደ አላስፈላጊ ነገር መሄድ ሊኖር ይችላል የሚል ነገር ተናግረው ነበር። እሱን መደምደሚያው ምንድን ነው? አሁን ይሆን የሚሆነው ይሄኛውን ምን አይነት ስምምነት የሚለው ላይ መረጃ የለኝም። ነገር ግን ምረዳውና ይሆናል ብዬ የምገምተው ሁሉም ነገር በሰላም የሚሆነው ሁሉም ነገር በውይይት ሲፈጠር ነው። ከዛ አሻገር ደግሞ ሁሉም ነገር ከሕግ በታች ስለሆነ ጥፋት ካለ መረጃ ያለበት ሁኔታ ጥፋተኛ ጥፋተኛ ተብሎ በጥፋቱ ልክ ተጠያቂ መሆኑ አይቀርም። ከዛ ውጪ ግን ሕዝብ እንደ ሕዝብ ጥፋተኛ ስለማይሆን ከሕዝቡ ጋር ውይይት ማድረግና ከሕዝቡ ጥያቄ የተሳሳተ ካለ ማስረዳት ከህዝቡ ደግሞ በተጨባጭ የሚነሳው ነገር ትክክል ከሆነ መረዳት እና ዋነኛው ነገር መፍትሄው ቁጭ ብሎ በፈተነ ሁኔታ መወያየት፣ በጠረጴዛ ዙሪያ መወያየት እናም እጥረትንና ጥንካሬን ለይቶ ድክመትን ለማረም ጥንካሬን ወደፊት ለማጎልበት የሚረዳ ውይይት ማድረግ መምክር በ በሂደቱ ደግሞ ትክክል ሆነው ህዝብ አላግባብ የተረዳቸው ነገሮች ካሉ መረዳዳት ይፈጠራል። ስለዚህ እነዚህን ሁለት ሀሳብ ውስጥ እስካሰብ ወደ ግጭት ምንም የሚወስድ ነገር የለም ብዬ ነው ማምነው። ምክንያቱም ዝም ሚዛን ነው። ህዝብ ሁልጊዜ ሚዛን ነው፣ ይመዝናል። መንግስትም ደግሞ እንደተለመደው ህዝብን ያዳምጣል። ስለዚህ መንግስት ህዝቡን ለማዳመጥ ዝግጁ እስከሆነ ድረስ ዝግጁ ላይ አለ። ለማዋየት ተጀምሯል ብያለሁ በየደረጃው። ህዝቡ ደግሞ በጽሞናና በሰከነ ሁኔታ ነገሮችን ካየ ሄዶ ሄዶ መቋጠሪያው የህግ የበላይነት ማስጠበቅና ሰላምን ማስቀጠል ስለሆነ ወደ ግጭት መልሶ የሚያስገባ ነገር ይኖራል የሚል እምነት የለኝም። ይሄ ደግሞ ህዝብና መንግስት ወደ ሰላም ለማምጣት ጠንቶ በሰሩበት ስራ ልክ የሚወሰድ ወራት ማለት ነው። እንግዲህ እርስዎ እየገለጹት ያሉት ነገሮች በውይይት እንደሚፈቱ በሂደትም እየተስተካከሉ እንደሚሄዱ ነው። ዛሬ ያነጋገርናቸው ሰዎች እንደገለጹልን ግን ለተቃውሞ አደባባይ የወጡ ሰዎች ዝርዝር ወጥቶ እየታሰሩ መሆኑን የወልቃይ ኮሚቴ አባላትና ተወላጆችም እየታደኑ ዛሬ እንኳን አቶ አደራጀው ናኛው የተባሉ የኮሚቴ አባል ሊታሰሩ ሲሉ እንዳመለጡ እየነገሩን ነው እና እነሱ እንደሚሉትም ሁሌም መንግሥት ከተቃውሞ በኋላ የተቃወሙትን ሰዎች እየለቀመ ያስራል። እንደሱ አይነት አሰሳና አሰራም ተጀምሯል በጎንደር ከተማም ይኸው እየተደረገ ነው ብለውናል። ነገሩ በውይይት ይፈታል ከተባለ ለምን እንዲህ አይነት ነገሮች ይኖራሉ? በውይይት ይፈታል ማለት ምን ማለት ነው? በነፍሶች በውይይት ይፈታል ሲባል እንደምን ገለጽኩልሽ ሁሉ ነገር ደግሞ ከህግ በታች ነው። የህግ የበላይነት ይከበራል። በህግና በህግ መዳኘት እንደተጠበቀ ስለሆነ የህግ ጥሰት እና ጥፋት ወንጀል የፈጸመ ካለ ይጠይቃል። ይሄ ደግሞ በትክክለኛ መረጃና ማስረጃ ላይ ተመስርቶ ነው የሚሆነው። አሁን ስለተነሳሽ ጉዳይ መረጃ የለኝም። መረጃ ስለሌለኝ እኔም ማምነው ስርዓቱም የሚለው ሰው መብቱን በጠየቀ አይከሰስም፣ አይወቀስም፣ አይጠየቅም። እዚህ ግጭ ውስጥ ግን በዚህ ሁኔታ ውስጥ አሁን ጎንደር ከተማ ውስጥ ወይ ደግሞ በሌሎች አካባቢዎች ግጭት በተከሰተባቸው አካባቢዎች ዘረፋ ያካሄደ ካለ በዚህ ግጭት ውስጥ ነው የዘረፈውና መጠየቅ የለበትም የሚል አስተሳሰብ ሊመራ አይችልም። በግጭቱ መሀል ነው ግጭት ስለነበረ በግጭቱ መሀል ነው ወንጀል የፈጸመው ፈጸመው ውስያ ስለዚህ በግጭት ውስጥ በነበረበት ሁኔታ ያለ ነገር አይታይም የሚባል ነገር አይኖርም። ስለሆነም የእያንዳንዱ ሰው ጉዳይ የሚታይም ይመስለኝ እኔ ቅድም ባልኩ በተሸ መረጃና ማስረጃ ነው ተሸ መጠለ ማስኖር ይሄንን የሚመራው አካል በተጨባጭ መረጃ ላይ ተመስርቶ ይጠይቃል፣ እና በዚህ ልክ ነው የሚሆነው። እያንዳንዱ ግን አሁን ካነሳሽ የኮሚቴ አካል ኮሚቴ አባላት እና ከመሳሰሉት ጋር የተያያዘው ጉዳይ በዝርዝር በትክሉ ልናገር ካልተቻለ በስተቀር በዝርዝር ልናገር አልችልም ማለት ነው። ሰው መብቱን ስለጠየቀ በየትኛውን ቦታ ሊታሰር ሊጠየቅ አይችልም፣ መብቱን ስለጠየቀ መብቱን የጠየቀበት አግባብ ግን ሕገወጥ ከሆነ ወንጀል ከሆነ ይሄ ተጠያቂነት ተጠያቂ ስለምስማማ ምንድን ነው መብትን ስንጠይቅ የሌላን መብት ደፍጠን ከሆነ የሌላን መብት ጥፈን ከሆነ ተጠያቂ ተጠያቂነት አናመልም ማለት ነው። በዝርዝር ግን አሁን ቅድም ከጠቀስሻቸው ግለሰብ ጋር ከመሳሰሉት ጋር የተያዘው ነገር ዝርዝር መረጃ ስለሌለኝ በዚህ ላይ አስተያየት ለመስጠት ይከብደኛል። አዎ፣ እርስዎ እንዳሉት እንደዚህ አይነት ከህጉም ከህገ መንግስቱም ጋር የሚጋጭ ተግባር የፈጸሙ ሰዎች በህግ መጠየቃቸውን እኛም ያነጋገርናቸው ሰዎች፣ ሌሎችም በህግ መጠየቅ አለባቸው እንደዚህ አይነት ድርጊት የፈጸሙ ሰዎች የሚል ላይ ክርክር ያለ አይመስለኝም። ነገር ግን እነዚህን ሰዎች ስናነጋግራቸው እስክሪፕቶና ወረቀት ብቻ ይዘን በህገ መንግስቱ ላይ የሰፈረልንን መብታችንን ስንጠይቅ ባልታወቀ ሁኔታ ለሊት ላይ ክልሉ እንኳን የማያውቃቸው ታጣቂዎች ለሊት ላይ መጥተው የተወሰኑትን የኮሚቴውን አባላት አፍነው ወስደዋል። አንዱን ደግሞ ሊወስዱ ሲሉ የተፈጠረ ግጭት ነው በሚል ያነሳሉ። እኔም ያነሳሁሎት ይህንን ነው። መብታችንን በመጠየቃችን ምክንያት ሌላ ስም ተለጥፎልን እየታሰርን ነው የሚለውን እየታሰርን ነው በሚል የሚያነሱትን ጥያቄ እዚህ ላይ ግን አያይዤ ልጠይቆት፣ በዚህ ሳምንት ጎንደር ላይ አሁን እርሶም እንደገለጹልኝ፣ ጎንደር ላይ፣ ደባርቅ ላይ፣ ወልቃይት ተቃውሞና ግጭቱ አለ። እንደ አንድ የክልል መንግስት እንደዚህ እዚህም እዛም እንደዚህ አይነት ቅሬታዎች ካሉ በትክክል ክልሉ ህዝቡን እያስተዳደረ ነው ማለት ይቻላል? ክልሉ በደንብ ህዝቡን እያስተዳደረ ነው ምን ማለት ነው ይሄ? ክልሉ ህዝቡን በደንብ እያስተዳደረ ነው ማለት በክልሉ ውስጥ ልማትን ማምጣት፣ ሰላምን ማምጣት፣ መልካም አስተዳደር ማሰል ነው። ይሄ በሆነበት ሁኔታ ውስጥ ግን እንከን አይገጥምም፣ ችግር አይገጥምም ማለት አይደለም። በዚህ ሀገር ውስጥ ህግ በማስከበር ሂደት ውስጥ በምንም ይሁን በምን ክስተቶች አይከሰቱም ማለት አይደለም። በዚህ አገር ውስጥ በዚህ ክልል ውስጥ በአማራ ክልል ካሉት አማራ ክልል እንደሚታወቀው ሰፊ ክልል ነው። እነዚህ ሁለት እና ሶስት አካባቢዎች ላይ ይሄን ሰሞን ችግር ተከስቷል። ይሄ ችግር ቀላል ነው እያልኩ አይደለም። መከሰት አለበት እያልኩ አይደለም። መከሰት የሌለበት የክልሉንም መንግስት፣ ያሳዝንም ያሳሰብም የክልሉን ህዝብም የሚያሳዝንና የሚያሳስብ ጉዳይ ነው። መደገም የሌለበት መከሰት የሌለበት ነው። ምክንያቱም ገና የምንገነባው እንጂ የምናፈርሰው ነገር ያለን ህዝቦች አይደለንም። ስለሆነም ይሄ መከሰት የሌለበት ነገር መከሰቱ ግን፣ በመጀመሪያ ደረጃ ይሄንንም እኮ ሁኔታ ማርገብ የቻለው የአማራ ክልል ህዝብና መንግስት ነው። የጎንደር ህዝብና የአካባቢው አመራር ነው። ደባርቅ ላይ ትንሽ ትናንትና ብልጭ ብሎ የነበረውንም ያመከነው የደባርቅ ህዝብ ነው፣ የደባርቅ አመራርና ህዝብ ነው። ስለዚህ የአማራ ክልል መንግስትና ህዝብ በምንም መስፈርት በእነዚህ አሁን በሚታዩ ችግሮች ተነስቶ ክልሉን እየመራ ነው አይደለም ብሎ መበየን ስህተት ነው የሚሆነው። ህዝቡም ይሄንን አይልም። የክልሉም መንግስት ይሄንን አይልም። እነዚህ ችግሮች ግን ትምህርቱ ተወስዶባቸው ሊታረሙ የሚገባቸው ናቸው። የክልሉ መንግስት ከዚህ ትምህርት ይወስዳል። የአካባቢው ህብረተሰብ፣ የአካባቢው አመራር ትምህርት ይወስዳል። ምክንያቱም የምናጣው የወገኖቻችንን ህይወት ነው፣ የምናጣው የወገኖቻችንን ንብረት ነው፣ የንጹሀን ዜጎች ንብረት ነው። የትም የትም የሚጠፋው ህይወትም የሚጠፋው። ስለዚህ ይሄንን የማስቆም ብቃትም ስላለ ነው የመምራት ብቃትም ስላለ ነው። አሁን እነዚህን ችግሮች ማርገብ የተቻለው ይሄ ደግሞ የመንግስቱ ብቻ ሳይሆን የሰላም ወዳዱ ህዝብ ነው ማለት ነው። በየአካባቢ ያለ የጎንደር ሰላም ወዳዱ ህዝብ ነው ይሄንን ነገር ማብረት የቻለው። በደባርቅ ትናንትና የተከሰተውን ቅድም እንዳልኩት፣ ዛሬ ህዝቡ ቁጭ ብሎ መክሮ ተዋልደን አብረን የኖርን ሰዎች የትም ይሁን የት ንብረት እያጠፋን ወደ ኋላ መመለስ የለብንም ብሎ አውግዟል። ስለዚህ ይሄንን የሚመራ መንግስትና ህዝብ ባለበት የመምራት አለመምራት ጥያቄ ሊመጣ አይችልም ማለት ነው። ሰሞኑን እንግዲህ በዚህ ቀውስ ከተፈጠሩት ጉዳዮች አንዱ የብሔር የሚመስል ጥቃት መፈጸሙ እየተነገረ ነው። የአንዱ ብሔር የአንዱን ብሔር ንብረት ማቃጠሉም ተነግሯል። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳም ሰሞኑን ከትላንት በስቲያ ለፋና ብሮድካስቲንግ በሰጡት መግለጫ ጉዳዩ አንድ ብሔር ለማጥቃት የተጠቀሙበት ነው በማለት ጠቀስ አድርገው አልፎ ነበር እና አሁን ደግሞ እርስዎም ንብረት መቃጠሉን እየነገሩን ነው። ከንብረት መቃጠሉ ጋር በተያያዘ ደግሞ ያነጋገር ናቸው ሰዎች መንግስት እሱ የፈጠረው ነው ይላሉ ና ይሄ ነገር በእናንተ አካባቢ በእናንተ ክልል የተፈጠረው ነገር የብሔር ግጭት ነው ማለት ይቻላል ግጭቱ የብሔር ግጭት አይደለም በመሰረቱ ይሄንን ጉዳይ ከልኩ በላይ ወጥሮ ከልኩ በላይ ወስዶ ምናልባትም ይሄ ሀገር በሰላም ሊቀጥል የሚችለው ተቻችለው እና ተከባብረው ቋንቋ ባህል ወግ ብሔር አካባቢ ሳይለያቸው የጋራ ቤት በጋራ መገንባት ሲችሉ እንደሆነ ያው ሁላችንም እናምናለን ነገር ግን ደግሞ ይሄ የተበላሸ ሕዝብና ሀገር ሊጠፋ ምናልባትም እንደ ሀገር መቀጠል የማንችልበት ደረጃ ላይ ሊያደርስ እንደሚችል ይታመናል። ስለዚህ በጋራ ተሳስረን እንድንቀጥል፣ ልማት እንድናፋጥን፣ ድህነትን እንድናስወግድ እንሰራለን። በሌላ በኩል ደግሞ ቁርሾ እንዲፈጠር ግጭት እንዲፈጠር በየቦታው በየለተለገ ነገር ተደርጎ መውሰድ አለ። ስለዚህ ብጥብጥ እንዲ እንዲነቅ በሚፈልግ ሀይል የሚያብላው የሚያዋጣው አብረው ተቻችለውና ተከባብረው በኖሩት ወገኖች መካከል ግጭት ከተፈጠረ እንደሆነ ስለሚወሰድ ወደ ተለያየ ቦታ ወይ በሃይማኖት ወይ በመልክ በብሄር የሚገለጽ ግጭት እንዲፈጠር ይፈልጋል። ስለዚህ ይህም በእኛም ክልል በየትኛውም ቦታ በንቃት የምንከታተለው የምንሰራበት ህዝቡም የሚያወግዘው ነው። አሁን በአጠቃላይ የብሔር ግጭት ነው ተብሎ ሊወሰድ አይችልም። በእርግም እንዲሆን የተፈለገ አርምሚያ ያላቸው ወገኖች የተለያዩ ዜናዎችን ተጠቅመው ቅ ያገኛል። ይሄ ትክክል አይደለም። ህዝቡም መንግስትም ይሄን በውል ስለሚገነዘብ ነገሮች ወደዚህ እንዳያመሩ በጥንቃቄ ይሰራል ማለት ነው። በት አቶ ንጉሱ ጥላሁን እንግዲህ ለዛሬ ለሰጡኝ ማብራሪያ በጣም አመሰግናለሁ። እንግዲህ በቀጣይም ህዝቡ የሚያነሳቸው ጥያቄዎች ሲኖሩ ማብራሪያ እንደሚሰጡን እርግጠኛ ነኝ። ችግር የለም በማንኛውም ሰዓት መረጃ እንሰጣችኋለን። አመሰግናለሁ። አመሰግናለሁ እግዚአብሔር